በኦሮሚያ ክልል ውስጥ ከሚንቀሳቀሱት የፖለቲካ ድርጅቶች አንዱ የሆነው የኦሮሚያ ብሔራዊ ፓርቲን የሚመሩት ብርጋዴር ጀኔራል ከማል ገልቹ በወቅታዊ ውጥረት ዙሪያ አስተያየታቸውን ከሰጡን ናቸው። ግጭቱ እንደሚመጣ ብዙ የሚያስቸግር ነገር ያለ አይመስለኝም። መቼ ነው እንደዚህ አይነት ግጭት የሚፈጠረው የሚለው ብቻ ነው አዲስ ለኔ የሚሆነው። ግጭቱ ከተጀመረ በእጅ አዙር ቆይቷል። ቆይተዋል። በኦሮሚያ ውስጥ የሚታዩ የተለያዩ ሀይሎች እጅ ቢታይም ቲፕልፍ እጅም በተዘዋዋሪ መንገድ እንደምታይ ሁላችንም እናውቃለን። የጦርነቱ ማነሻም የህዝቡን ፍላጎት ገፍቶ የቡድን ፍላጎትን መልሶ ለማንገስ የሚደረግ ነገር ስለሆነ የግጭቱ ማነሻ ይሄ ነው ብዬ ነው ማስቦ። ማን ጀመሪ አይደለም፣ ማን ተኮሰ አይደለም። አሁን ጥያቄው ብርጋዴር ጄኔራል ከማል ገልቹ ከህወሓት ባሻገር በሀገሪቱ ሕዝባዊ መንግስትን ለመመስረት ያነገበው የትኛውም አካል የሰላሙን መንገድ እስከ መጨረሻው መግፋት አማራጭ ነው ሲሉም አስተያየታቸውን አክለዋል። ሁለቱም ይሄን ውጊያ ትተው ህዝቡ የሚፈልገውን የሰላም አማራጭ መከተል መቻል አለባቸው። ኦሮሚያ ስትታመስ የኖረችው ኃይሎች እንደ የኦሮሚያ ብሔራዊ ፓርቲ ሊቀመንበር እምነት አሁን ላይ በትግራይ ተጀምረዋል የተባለ ወታደራዊ ፍጥጫ ህወሓት በተለየ ሁኔታ ራሱን ያደራጀ ከመሆኑ ውጭ ከዚህ ቀደም በሀገሪቱ በተለያዩ አካባቢዎች ከተከሰቱ ግጭቶች የተለየ አይደለም። ሌላው አስተያየታቸውን ያጋሩን ፖለቲከኛ በቅርቡ ከአቶ ዳውድ ኢብሳው የኦሮሞ ነጻነት ግንባር ጋር ውዝግብ ውስጥ የገቡት የፓርቲው ማዕከላዊ ኮሚቴ አባል እና የህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ ናቸው። አሁን ይሄ ጦርነት አስፈላጊ አልነበረም፣ አስፈላጊም አይደለም። በቀውስ ላይ ቀውስ ስትፈጠር እንግዲህ ሀገሪቷ ችግር ውስጥ እንዳትገባ እንደገና ደግሞ ይሄ ጦርነት ከውጭ የመጣ ሳይሆን የውስጥ ስለሆነ የሀገሪቷን ፖለቲካ ፓርቲያቸው ከዚህ ቀደም የብሔራዊ ምርጫው ቀነ ቀጠሮው ከመራዘሙ በፊት ከህወሀት ጋር ተነጋግረን ነበር የሚሉት ብርጋዴር ጀኔራል ከማል ገልቹ በትግራይ የተደረገውን ምርጫ አስቀድሞ መካሄዱን መቃወማቸውን፣ ወደ ጦርነት ከተገባም ማንንም የማይጠቅም ውጤት እንደሚኖረውም አንስተን ነበር ይላሉ። ብልስብና ህጋዊ መንግስት አይደለም ብላችሁ ወደ ሌላ አይነት ሁከት ለማግባት ነው እየተዘጋጃችሁ ያላችሁ ይሰራቸዋል በቃለ ጉባኤ የተያዘ ውይይት ነው ያደረግነው ከነሱ የልኡካን ቡድን ጋር። የምርጫ ጉዳይ ችግር ሊያመጣ እንደሚችል አስቀድመን ነግረናቸዋል ማለት ነው። እንቀጥላለን ስላሉ ይሄ እንደሚመጣ የእኛ ምንም ጥርጥር የለንም። ሁለተኛ የነገርናቸው እንቅጩ ነገር ከማዕከላዊ መንግስት ተገብቶ ስላሉ በሆነ መንገድ ምናልባት ተአምር ተፈጥሮ ካልሆነ በስተቀር መጨረሻ ተሸናፊዎች እነሱ እንደሆኑም ነግረናቸዋል የኢኮኖ አቅማቸው ውስጥ ነው የሚሆነው። የመንግስት መሽነሪ የተቆጣጠረ ሀይል ሴንተር ያለው ሀይል ነው። ሶስተኛ ደግሞ ዲፕሎማቲካሊ ከጎረቤት ሀገሮች ጋር ቲፒኤልኤፍ ያለው ግንኙነት እሱ ለሚያስበው በሀይል ተመልሶ ብልጽግናን የመንበርከክ ስራ የሚያግዞ እንዳልሆነ፣ ቲፒኤልኤፍ ህዝቡን መልሶ እንዴት ማካስ እንዳለበት ማሰብ ነበረበት እንጂ ወደማይችለው ጦርነት ማሄድ አልነበረበት። ይሄ ተመልሶ እሱ የሚጠላውን ሀይል የሚያጠናክር ነው የሚሆነው። ፖለቲከኛ ቀጀላ መርዳሳም ይህንኑ አስተያየት ተጋርተዋል። You are not so ስ ወይንም ጦርነት መክፈት ሀገሪቷን ሊጎዳ የሚችል አካሄድ ነው ብለን ነው እንግዲህ ችግራችን እንዲፈቱ ነው የምንመክረው። ዶቼ ቬሌ የፌዴራልና የትግራይ ክልል አለመግባባቶች የፈጠረው አሁናዊ ጦርነት ዙሪያ በኦሮሚያ ውስጥ የሚንቀሳቀሱ የሌሎችንም የተቀናቃኝ ፖለቲካ ድርጅቶች አስተያየቶችን ለማካተት ጥረት ቢያደርግም የጉዳዩን ውስብስብነት ግንዛቤ ውስጥ በማስገባት እያጤኑት መሆኑን ነግረውናል። ለዶቼ ቬሌ ከአዲስ አበባ ለተጠናቀረው ዘገባ ስዩም ጌቱ ነኝ።